መምህርነት የልጅነት ልማቸው ነበር። ለተማሪዎች አብልጦ ማሰብ ዛሬም ድረስ የተከተላቸው ልማድ። ተማሪዎች ጓደኞች ናቸው። ከነሱ ምንም ሞት ብቻ ነው የሚያቆመኝ ከነሱ መርዳት። ዶክተር ሙላቱ ለማ። ይህ በጎ ስሜታቸው ከሂሳብ ትምህርት እውቀታቸው ጋር ተዳምሮ ያፈራው ፍሬ በዩናይትድ ስቴትስ እጅግ ክብር ከሚሰጣቸው የትምህርት ዘርፍ ሽልማቶች መካከል የአንደኛው አሸናፊ እንዲሆኑ አድርጓቸዋል። የአሜሪካ ፕሬዚዳንታዊ የልቅና ሽልማትን በሳይንስ ሂሳብና ኢንጂነሪንግ ዘርፍ አሰልጣኝነት ንስ ዘርፍ ካገኙ አስራ ሁለት ሊቃውንት መካከል አንዱ መሆናቸው ይፋ ተደርገዋል። ዶክተር ሙላቱ ለዚህ ክብር መብቃታቸው የሂሳብ ትምህርትን በተመለከተ ያለውን አመለካከት ለማቃናት የሚበጅ የመላ ኢትዮጵያን ኩራትም አድርገው ቆጥረውታል። በእኔ ግምት ማንም ሰው ማትማቲክስን መማር ይችላል ግን አቀራረቡ በጣም ኢምፖርታንት ነው። እንደ አቀራረቡ ነው። ብዙ ሰዎች አሁን ብዙ ተማሪዎች ማቴማቲክስ ነው ይፈራሉ። እነግራቸዋለሁ፣ ምንም የሚያስፈራ ነገር የለም። ከእናንተ ጋር እሰራለሁ። ጥያቄ ካላችሁ የፈለጎችን ጥያቄ ጠይቁኝ። ይሄ ኦነር ለእኔ ብቻ ሳይሆን ለመላው ኢትዮጵያ ሕዝብ ነው። መምህርነት ዶክተር ሙላቱ የበዛውን የህይወታቸውን ምዕራፍ ያሳለፉበት ዘርፍ ነው። ምርምርና ጥናት የሱስ ያክል የደጋገሟቸው ስጦታዎቻቸው መሆናቸውን የሚናገራሉ። ኢትዮጵያ ከአዲስ አበባ ዩኒቨርሲቲ እንደተመረቁ አዋሳ እርሻ ኮሌጅ ነው አስተማርኩት። አዋሳ እርሻ ኮሌጅ ለአምስት ዓመት እንዲሁም አዲስ አበባ ዩኒቨርሲቲ ለሁለት ዓመት አስተምሬያለሁ። ከዛ በኋላ ስኮላርሺፕ አግኝቼ እዚህ ኬንት ስቴት ኦሃዮ መጣሁ። ዘጠኝ ሰማንያ ስምንት ፈረንጆች መጣሁ። በአስራ ዘጠኝ ዘጠና አራት ፒኤች ዲን ካገኘሁ በኋላ እዚህ ሰባና ስቴት መጣሁ። እዚህ ከመጣሁ በኋላ ትልቁ አላማ ተማሪዎቹ መቀየር ነው እና ተማሪዎች እና ማቴማቲክስ ጓደኛ መሆን አለባቸው። ማቴማቲክስ ከባድ አይደለም። ማቴማቲክስን የሚያከብደው አቀራረቡ ነው። ሀያ አምስት ዓመቴ ነው። ስራ ብዙ ነገር ሰርቻለሁ። ብዙ ወረቀቶች ፐብሊሽ አድርጌያለሁ። በአሁኑ ጊዜ ወደ መቶ አንድ ፐብሊኬሽን አለኝ። ከነዚህ ውስጥ ሰላሳ ሁለቱ ከተማሪዎች ጋር ነው። የሳይንሱን ዘርፍ የተቀላቀሉ ኢትዮጵያንና ትውልድ ኢትዮጵያውያን መበርታት እንደሚያስፈልጋቸው የሚናገሩት የሳቫና ስቴት ዩኒቨርሲቲው መምህር ዶክተር ሙላቱ ተደጋጋሚ ምርምሮች ለከፍተኛ ደረጃ እንደሚያደርሷቸውም ይመክራሉ። በኔ በግምት ማስተማር ብቻ በቂ አይደለም። ምርምር መስራት አለባቸው። ምርምር መስራት ደግሞ ከተጀመረ ራሱ በቃ ሱስ ነው። እንዳልኩ መቶ አንድ ፓብሊኬሽን አለኝ። ስቲል መስራት እፈልጋለሁ። ብዙ ሰው ይበቃሃል ይሉኛል፣ ግን እኔ እንደ ሱስ ሆኖብኛል። ፕሮጀክት ቱ ታውዘንድ ኢለቨን ዘሙላቱ ነንበር በኔስ የሚጠራ ነንበር ዲስከቨር አድርጌ ያለሁ፣ ያ አሁን በአለም ደረጃ የታወቀ ነው። የእኔ ተማሪዎች ሁልጊዜ እሱን እሰጣቸዋለሁ፣ አስረዳቸዋለሁ። ምን ይላሉ? ዶክተር ልማ አልክሬን ማይ ማይኦን ነንበር ላክ ይውላሉ። እኔም የራሴን ቁጥር እንዳንተ እፈጥራለሁ ይላሉ። ይህን ምርምር ስራ ከማቴማቲክስ ብቻ አይደለም እኔ ከባዮሎጂም ከሁሉም ጋር አብሬ እሰራለሁ። አሁን አንዷ ቅርቡ አፕሊኬሽን ማቴማቲክስ ባዮሎጂ አንድ ሪሰርቸር ጋር አሁን ፓብሊሽ ደሆነ ከሳም ሁሉም ሳይንስ ፊልዶች ጋር ተማሪ እየወሰድኩ እነሱን ማንበላሉ አብሬ እሰራለሁ እና ያ አጨለቸኝ ብለ ኢንጆይ ነው ማለት በጣም ደስ ነው የሚለኝ እነሱ ጋር መስራት። እርስዎን በመሰሉ ምሁራንና ወጣት ኢትዮጵያን መካከል የእውቀት ሽግግር እንዲኖር ምን አስበዋል ስንል የጠየቅናቸው ዶክተር ሙላቱ ከተቻለ እረፍት በሆንበት ጊዜ መንገድ ካለኝ ኢትዮጵያ ሄጄ ኮንትሪቢዩት ባደርግ ደስ ይለኛል። እዚህ በማልሰራበት ጊዜ ሄጄ ኮንትሪቢት ማድረግ ደስ ይለኛል። ማግኘቱ በጣም ከበድ ነው። እዚህ ያሉትን አንዳንድ ጥቂቶች ናቸው። በጣም ኮንታክት አለኝ። ሞር ሞር ኢንትረስቴ ኢትዮጵያ ላሉት ነው። ብዙ ፖቴንሻል አላቸው ኢትዮጵያንስ አሉ፣ ግን ጋይዳንስ የላቸው። ዶክተር ሙላቱ ለማ ባለትዳርና የልጆች አባት ናቸው። ትልቁ ዜና የፈጠረው ደስታ በእጅጉ የላቀ መሆኑን የነገሩን ባለቤታቸው ወይዘሮ አስቴር ደበበ ለልጆቻቸው ተምሳሌት የሆኑት የባለቤታቸው በጎ ድርጊት በደስታ መመለሱ የተወውን ስሜት እንዲያጋራሉ በጣም በጣም ጣም የተለየ ሰው ነው። እንደው በጣም እኔ ከሚገባው ባሌ ነው እያዘው በጣም ጥሩ ሰው ነው። አንዳንዴ ለሰው ሲቸገር እንዲ አንተ ለሰው ነው እንደ የምትኖረው እነሱ ራሳቸው ይኖራሉ፣ ለእነሱ አንተ ተጨንቅ ነው። ምነው ለተማሪ ይጨነቃል። አካባቢ ላለ ሰው አስተማሪ፣ ኢትዮጵያኖች አስተማሪዎች ካሉ ለእነሱ ይጨነቃል። አንድ ነገር ካለ አካባቢ ካለ ለቤተሰብ ይጨነቃል። አንተ እንደው እንዴት ትችለዋለህ? ነው የምለው። እና እንደዚህ አይነት ሰው ነው። በጣም የዋ በጣም ደግ። እኔ ነኝ ኃይለኛ መቼስ ራሴን እናገርና እና ልጆቹንም በእኔ ኃይል ነው ያዝኩት። ሁለቱ ሴቶች እዚህ አጠገባችን ያሉ አንዷም በፕሬዚዳንት አዋርድ ተሸልማ ተጨረሰች። እዚህ ጆርጂያ ሳውዘርን ዩኒቨርሲቲ እነሱን ሀብለን ገና ትምህርት ቤት ሳይገቡ ነው መማር ያስተማር ነው ቤት ውስጥ በሌሎቹ በሌሎቹ ልጆች ስለተማርን ቁጭ ብለው፣ በተለይ ማቴማቲክስ በየቀኑ እንደውም አንድ ቦታ ውሰጅን ሲሉ አስር ፕሮብሌም ሰርተው ነው የሚሄዱት። የትም ቦታ ሲሄዱ ጥልቅ ማሰብና ማሰላሰል በሚጠይቀው የሂሳብ ዘርፍ ባለቤታቸው ይሳካላቸው ዘንድ የበኩላቸውን ያደርጉ እንደነበር የነገሩን ወይዘሮ አስቴር ቤተሰባዊ ፍቅር የሙያ ስኬትንም እንደሚፈጥር ያምናሉ። በሁሉ ነገር ነው የምደገፈው። አንዳንድ ጊዜም ያው እንደምታየው ፕሩፉ አልመጣም ሲለው ሌሊት ይነሳል እና ምን ሆነሀል ስለው ባ ይሄ ነገር አልመጣምል እንዲ ረር ይመጣል። ዝም በልና ተኛ እላለሁ። በዛን ጊዜ ደግሞ ቆይን ይጸልህ ልሃለሁ እንትን እንዲህ በዚህ አደርጋለው ላለሁ። በብዙ ነገር ነው የምረዳው በእውነት ዋናው የቤት ፍቅር እና ሰላም ካለ እሱ የሚሰራው ነገር ይላል። እኔ ልጆቹን ይይዛለሁ ልጆቹን ሁሉ ነገር ያደርጋለሁ። የቤቱን ነገር በሙሉ ነገር ያለው አንተ ራስህን ቻል ነው ምለው እኔ በቃ። ዶክተር ሙላቱ ለማ በጀመሩት የምርምር ዘርፍ እንደሚቀጥሉ ነግረውናል። ለአሁኑ አበርክቶታቸው የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ የፈረሙበት የክብር የምስክር ወረቀት እንዲሁም ከብሔራዊ የሳይንስ ፋውንዴሽን የገንዘብ ጉርሻ ያገኛሉ። በአሜሪካ ድምፅ ሀብታሙ ስዩም።